መዝሙር መቶ ሃያ ስድስት እመ እግዚአብሔር ኢሃነጸ ቤተ ከንቶ ይጻምዉ እለ ይሃንጹ እመ እግዚአብሔር ኢአቀበ ሃገረ ከንቶ ይተግሁ እለ ይሄልዉ ወከንቱ ገይሶት ከሙ ተንስኡ እምድረ ነበር ከሙ ለተስየሰዩ ክለህማን ሶበይሁ ወሙ ነዋማ ለፍቁራኒሁ ናሁ ጸጋሁ ለእግዚአብሔር ውሉድ እስየተ ለከርስ ከማ አህፃ ወስተ እደ ሃያል ከማሁ ደቂቆሙ ለንጉፋን ብጹእ ብእሲ ዘይፈጽም ፍትወቶ አምን የሆሙ ወእየ ተፈር ሶበይተና ገሮሙ ለጸላይቶ